ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ፕሮግራም አሁን ጀመረ። የግንቦት ሰባት የፍትህ የነጻነትና ዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ በመንግስቱ ኃይሎች በቁጥጥር ስር መዋላቸውን ድርጅቱ አስታወቀ። ሰኞ የትላንት ሳምንት ማለት ነው። የመንያ ስምንት መቶ ሃምሳ ሶስት ፍላይት ቁጥር ከዱባይ ወደ ሰንአ በቱ ፎርቲ ሲክስ ፒኤም የለቀቀ አውሮፕላን ይዞ በሰንአ በኩል ወደ ሌላ ሶስተኛ ሀገር ሲሄድ ነው። ሁለት ሰዓት እንትን ነበረ፣ የትራንዚት ነበረ እዛ በዛ ሰዓት ነው እንግዲህ የመን ባለስልጣኖች እንዳገቱት ያወቅ ነው። የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ሙሉ ዝግጅት ለምሽት ተይዟል። ተጠልፎ የነበረው ታዳጊ የአረብ ታዳጊ ወጣት ተገድሎ አስከሬኑ ኢየሩሳሌም ውስጥ ተከትሎ የመገኘቱን ዜና ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ክስተቱ በአፋጣኝና በጥልቀት እንዲመረምር ትእዛዝ ሰጥተዋል። በዚህም ላይ የዜና ዘገባ አለን። ጤና አስጥልን ክቡራትና ክቡራን እንደምናመሻችሁ የዛሬ ረቡዕ ሰኔ 25 2006 ዓ.ም ስርጭታችንን ከዋሽንግተን ዲሲው ስቱዲዮያችን ይዘን ቀርበናል። አስተናጋጃችሁ አለሁ አከበደነኝ ኃይሉ ታምራት ፕሮግራሙን ይመራልናል። ቫስኮ ቫለሪ ለቴክኒክ ምህንድስናው ተሰይሟል። አሁን ለቀዳሚው የዕለቱ ዜና ቆንጅ ይታየ ጤና ይስጥልኝ። እንደምናመሻችሁ። ኬንያ ዋና ከተማ ናይሮቢ ውስጥ አንድ የእቃ ጫኝ አውሮፕላን ጫት ጭኖ ወደ ሶማሊያ ሊበር እንደተነሳ ከአንድ ሕንፃ ጋር ተጋጭቶ በውስጡ የነበሩ አራት ሰዎች መሞታቸው ተገልጿል። አውሮፕላኑ ዛሬ ረቡዕ ማለዳ ትናንሽ መደብሮች ያሉበት አንድ ባለ ሁለት ፎቅ ሕንፃ ጋር የተጋጨው ከናይሮቢ ከዋናው አውሮፕላን ጣቢያ ከተነሳ ከጥቂት ጊዜ በኋላ መሆኑን የተገለጸው አውሮፕላኑ ከሕንፃው ጋር ከተጋጨ በኋላ ቃጠሎ የተነሳበት ሲሆን ሕንፃውን ከአንድ ጎን ደርምሶታል። ከመጋጨቱ በፊት ከኤሌክትሪክ ምሰሶ ጋር ሳይጋጭ እንዳልቀረ ነው መርማሪዎች የሚጠረጥ rut የአስራ አንድ የአፍሪቃ ሀገሮች የጤና ጥበቃ ሚኒስትሮች ከምን ጊዜውም በከፋ ደረጃ የሰው ህይወት እያጠፋ ያለውን የኢቦላ በሽታ ወረርሽኝ በምን መንገድ መታገል እንደሚቻል ሊመካከሩ ጋና ላይ ስብሰባ ተቀምጠዋል። ጋና ዋና ከተማ አክራ ውስጥ የተጀመረውን የሁለት ቀናት ጉባኤ የሚመራው የዓለም የጤና ድርጅት ሲሆን በዚህ ዓመት ብቻ ኢቦላ ምዕራብ አፍሪቃ ውስጥ ከአራት መቶ ስልሳ ሰባት የሚበልጡ ሰዎችን እንደገደለ ይፋ አድርጓል። በወረርሽኙ ከሁሉም በላይ በተጠቃችው በጊኒ ካለፈው ሚያዝያ ወር ወዲህ ሶስት መቶ ሶስት ሰዎች መሞታቸውን የተገለጠው የተባበሩት መንግስታት የአለም የምግብ ፕሮግራም ደብልዩ ኤፍፒ በአፍሪካ ላሉ ቁጥራቸው ወደ ስምንት መቶ ሺህ ለሚጠጋ ስደተኞች ሲሰጥ የቆየውን የምግብ እርዳታ ሊቀንሰው መሆኑን አስታወቀ። ይህ ከ40 እስከ 60 ከመቶ የሚሆነው የእርዳታ ቅነሳ ደቡብ ሱዳን፣ ቻድ፣ ዩጋንዳ፣ መካከለኛው አፍሪካ ሪፑብሊክ፣ ጋና፣ ላይቤሪያ፣ ሞሪታኒያ ና ቦርኪና ፋሶ ለሚገኙ ስደተኞ የሚገኙ ስደተኞችን የሚጎዳ መሆኑን ነው የዓለም የምግብ ፕሮግራም ያስታወቀው የድርጅቱ ቃል አቀባይ ፒተር ስመርደን ለአሜሪካ ድምጽ ራዲዮ ጣቢያ በሰጡት ማብራሪያ እርዳታውን የቀነስንበት ዋናው ምክንያት የገንዘብ ችግር ነው ብለው ነው። የጸጥታ ስጋትና የማጓጓዣው የመንገዶች ችግር መኖሩን አክለዋል። እርግጥ እርዳታ ከአየር መወርወር ይቻላል፣ ይህ ግን በወጪው ውድነት ምክንያት የማይታሰብ ነው ብለዋል ቃል አቀባዩ። በአፍሪካ ከ2.4 ሚሊዮን በላይ የሚሆኑ ስደተኞች የተለያዩ የድርጅቱ ክፍሎች በሚሰጡት እርዳታ ላይ ተማምነው የሚኖሩ መሆናቸውን የተባበሩት መንግሥታት ድርጅት ያስታውቃል። ተጠልፎ የነበረው ታዳጊ አረብ ወጣት ተገድሎ አስከሬኑ ኢየሩሳሌም ውስጥ ተጥሎ የመገኘቱን ዜና ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ነትንያሁ ክስተቱ ባስ በአፋጣኝና በጥልቀት እንዲመረመር ትእዛዝ ሰጥተዋል። የልጁ መገደል በተመሳሳይ ከታገቱ በኋላ ተገለው የተጣሉትን የሶስቱን አይሁድ ታዳጊዎች ደም ለመበቀል የተፈጸመ ሊሆን ይችላል የሚለው ግምት በሁለቱ ማህበረሰቦች እስራኤላውያንና ፍልስጤማውያን መካከል ያለውን ውጥረት እያጋጋመው መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በ2012 ዓ ም ሊቢያዋ ቤንጋዚ ከተማ በአሜሪካ ኤምባሲ ቆንስላ ቢሮዎች ላይ በደረሰው ህይወት ያጠፋ ጥቃት የተወነጀለው ተጠርጣሪ ነውጠኛ ጥቃቱን ለመፈጸም የተነሳሳው ምዕራባውያን ላይ ባለው የከረረ ጥላቻ ነው ሲሉ የዩናይትድ ስቴትስ አቃቤ አቃቤ ህጎች ከሰዋል። ተጠርጣሪው አህመድ አቡ ሃታላ? ዛሬ ረቡዕ እዚህ ዋሽንግተን ውስጥ ፍርድ ቤት ከመቅረቡ አስቀድሞ ባለስልጣናት የተወሰነውን የክሱን ዝርዝር ይፋ አድርገዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ቆንጅት ታየ ሰፋ ካለው የዜና ዝርዝር ጋር ትመለሳለች። ቆንጅትን አመሰግናለሁ። አሁን ወደ ቀዳሚው ዘገባ ነው የምናልፈው ተጠልፎ የነበረው የአረብ ታዳጊ ወጣት ተገድሎ አስከሬኑ ኢየሩሳሌም ውስጥ ተጥሎ መገኘቱን ዜና ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ክስተቱ በአፋጣኝና በጥልቀት እንዲመረመር ትእዛዝ ሰጥተዋል። የልጁ ግድያ በተመሳሳይ ከታገቱ በኋላ ተገድለው የተጣሉትን የሶስቱን ይሁዳውያን ታዳጊዎች ደም ለመበቀል የተፈጸመ ሊሆን ይችላል የሚለው ግምት በሁለቱ ማህበረሰቦች እስራኤላውያንና ፍልስጤማውያን መካከል ያለውን ውጥረት ማናሩም ተገልጧል። አረቦች በብዛት በሚኖሩበት የኢየሩሳሌም ቀዬ በመቶዎች የተቆጠሩ ድንጋይ የሚወረውሩ ፍልስጤማውያን ላይ ፖሊስ አስለቃሽ ጭስ ረጭቷል። ግጭቱ የተቀሰቀሰው አንድ የአካባቢው ነዋሪ የሆነ ታዳጊ ፍልስጤማዊ አስከሬን ተገድሎ ከተጣለበት ስፍራ ከተገኘ በኋላ ነው። ነዋሪዎች እንደሚሉት በቀዮ የሚገኝ አንድ መስጊድ ደጃፍ የተጠለፈው ታዳጊ በተመሳሳይ ከታገቱ በኋላ ተገድለው የተጣሉትን የሶስቱን ይሁዳውያን ታዳጊዎች ደም ለመበቀል የተፈጸመ ሳይሆን አልቀረም። የተገደለው የአረብ ታዳጊ ወጣት ቤተሰብ የሆነው ሙሐመድ ነው ለእስራኤል ሬዲዮ፣ በፍጥነት በመክነፍ ላይ ወደ ነበረች አውቶሞቢል በኃይል እንዲገባ መደረጉን የተመለከቱ የአይን እማኞች ነበሩ ወይም አሉ ሲል የገለጠው የእስራኤል ፖሊስ በበኩሉ ተጠያቂው ማን መሆኑን እስካሁን በእርግጥ በማስረጃ አላወቅኩም ይላል። ישנם מספר כיווני חקירה אני מבקש የፖሊስ ኮሚሽነሩ ዮሃናን ዳኒኖ ናቸው። ህዝቡ በመሰለኝ ከአንዳች ድምዳሜ ላይ ከመድረስ እና የኃይል እርምጃ ከመውሰድ እንዲቆጠብ ያሳሰቡት። ክቡራትና ክቡራን አድማጮች፣ ወደ ተከታዩ የትንታኔ ርዕስ ነው የምናልፈው። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ በመንግስቱ ኃይሎች በቁጥጥር ስር መዋላቸውን ድርጅቱ ባወጣው መግለጫ አስታውቋል። ሰለሞን አባተ ዝርዝሩን ይዟል። ግንቦት ሰባት ትናንት ባወጣው መግለጫው አቶ አንዳርጋቸው የተያዙት ባለፈው ሳምንት ሰኔ 16 መሆኑን በመግለጫው አስታውቋል። ስለ ጉዳዩ እንዲያብራሩልኝ ወደ ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋም ደውዬ ነበር። አቶ አንዳርጋቸው ጽጌ ሰንአ ላይ የተያዙበትን ሁኔታ ከማብራራት ይነሳሉ። ዶክተር ብርሃኑ እንግዲህ የመኒያ እስከምናውቀው ድረስ ሰኞ የትራንድ ሳምንት ማለት ነው የመኒያ 853 ፍላይት ቁጥር ከዱባይ ወደ በቱ ፎርቲ ሲክስ ፒኤም የለቀቀ አውሮፕላን ይዞ በሰንዓ በኩል ወደ ሌላ ሶስተኛ ሀገር ሲሄድ ነው። በሁለት ሰዓት እንትን ነበረ፣ የትራንዚት ነበረ። እዛ በዛ ሰዓት ነው እንግዲህ የየመን ባለስልጣኖች እንዳገቱት ያወቅ ነው። ከዛን ጊዜ ጀምሮ በተለያየ መንገድ ሁኔታውን ለማጣራትና ዲፕሎማሲያዊ ጫናም ለማድረግ ስንሞክር ቆይተናል። እያደረግን ነው። አሁንም ግን ከዝምታ ወደ ሞር ፐብሊክ የሆነ ግፊት ወደ ማድረግ እየተሸጋገር ነው ምንድን ነው ወደዚህ የገፋችሁ ወደ ህዝብ መውጣት ለምን ወዲያው አልተናገራችሁም አቶ አንዳርጋቸው የተገኙበትን ሁኔታ ወይ በመጀመሪያ ለማወቅ ኦፍኮርስ ሁልጊዜ እንዲህ አይነት ነገር ሀም ሲያደርግ ማወቅ የምትፈልገው ምን እንደሆነ ነው በምን ምክንያት ምንድን ነው ምክንያት አለ ወይ ለማጣራት ትሞክራለህ መጀመሪያ ምንም ነገር ከማድረጋችን በፊት በኛ አሰራር እንደዛ ለማጣራት እንትን ስንል ነበር እንግሊዝ ኤምባሲም በቀጥታ ከየመን ባለስልጣኖች ጋር ተገናኝቶ ሁኔታውን እያጣራ ነበር። እነኝን ነገሮች እነኝን ውጤቶች እየጠበቅን ነበር። ምንድን ነው ምክንያቱ አሉ ለመሆኑ የያዟቸው? ምንም ምንም ምንም የታወቀ ምክንያት የለም። ምክንያት የሚባልም ነገር ሊኖር አይችልም። ይሄ በዓለም አቀፍ ህግም በፍጹም በጄኔቫ ኮንቬንሽንም ወንጀል የሆነ ነገር ነው፣ እንዲህ አይነት ነገር ማድረግ እና የየመን ባለስልጣኖች ለምንድን ነው ይህን ያደረጉት? በምን ምክንያት ነው እስካሁን ለማንም የገለጹት ነገር፣ የራሳችን ጥርጣሬዎች አሉን፣ ግን በእርግጠኛነት እስክናውቅ ድረስ እዛ ውስጥ መግባት አንፈልግም። በትራንዚት ነው እዛ የተገኙት ብለውኛል። እና ከአይሮፕላን ውስጥ ነው ያስወረዷቸው ወይስ በአይሮፕላን ጣቢያው ክፍሎች ውስጥ ነው ነው በአይሮፕላን ጣቢያው ትራንዚት እንትን ውስጥ ነው ነበረው አቶ አንዳርጋቸው ጽጌ ወደ የመን ከመሄዳቸው በፊት አስፈላጊ የሆኑ የጉዞ ፎርማሊቲዎችን አሟልተው ነበር። ምንም በዛ በኩል ምንም የጉዞ ጥያቄ የጉዞ ፎርማሊቲ ታጣሟላ አውሮፕላን አውሮፕላንም አይችልም። ሰው የጉዞ ፎርማሊቲ አሟልቶ ነው በአውሮፕላን ጥቅ ሄደው። የየመን ባለስልጣናት ሲናገሩ ከጉዞቸው ጋር የተያያዘ ችግር እንዳለባቸው የገለጹት ነገር የለም። ምናልባት ከሰነዶች ጋር የተያያዘ ነው ምንም በዛ አይነት ነገር ያሉት ነገር የለም። እንዳልኩ የእንግሊዝ ኤምባሲ በቀጥታ ከየመን ባለስልጣኖች ጋር አደረገው እንትን እስካሁን ምንም እንደዚህ ነው በዚህ ምክንያት ነው ምናምን የሚባል ነገር ምንም ነገር የለም። የምናውቀው ነገር ምንም ከቪዛ ጋር የተገናኘ ወር የመንን የሚመለከት ምንም ከህግ ውጭ የሆነ ነገር የተደረገ ነገር የለም። ለዚህ ነው ነገሩን በጣም ግራ የሚያጋባው እና ሌላ ሶስተኛ ወገን በዚህ ጉዳይ ውስጥ ገብቶበት የሚያደርገው ነው ብሎ ለመጠራጠር ያስቻለው። ለምን የእንግሊዝ መንግስት ገባ? ዶክተር ብርሃኑ አንድ አርጋቸው ከረጅም ጊዜ ጀምሮ የእንግሊዝ ዜግነት አለው የሚንቀሳቀሰው በእንግሊዝ ፓስፖርት ነው። ስለዚህ በቀጥታ የእንግሊዝ ዜጋ ስለሆነ የእንግሊዝ ዜጋም ይመለከተዋል። የእንግሊዝ መንግስት የሀገሩን ዜጎች በሚመለከት ስለሚመለከተው ነው። የእንግሊዝ ኤምበሲ ራሱ ራሱ አምባሳደሯ ነች ሄዳ ይህን ምክር የጠየቀችው ሌላ መንግስት ልጆቹም እንግሊዝ ዜጎች ናቸው። ሌላ የመንግስት አካላትን የሌሎች መንግስታት ወይም ዓለም አቀፍ ተቋማትን ለማነጋገር ያደረጋችሁ ጥረት አለ? በዚህ ጊዜ እንደነኛ እነኛ አይነት ነገሮች ዝርዝር ውስጥ አንገባም። በጣም ከሰኞ ጀምሮ በጣም ብዙ የተለያዩ ጫናዎች ለማድረግ ስንንቀሳቀስ ነበር፣ እየተንቀሳቀስም ነው። አሁን የተለያዩ አገሮች መንግስቶች፣ የሰብአዊ መብት ተሟጋች ድርጅቶች ወዘተ እነኝን ሁሉ የሚያውቁት እና እየተከታተሉት ያለው ነገር ነው። ዶክተር ብርሃኑ ሌላው በዚሁ በዌብሳይታችሁ ላይ በወጣው መግለጫ ላይ የየመን መንግስት አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሊሰጠው ይችላል የሚል ስጋት አድሮብናል የሚል ሐረግ ሰፍሯል። ከምን መነጨ ይሄ ስጋታችሁ? ብዙ ዝርዝር ነገር ውስጥ ለመግባት አልፈልግም እንጂ አንዳርጋቸው ከተያዘ በኋላ እኛ የምንጠረጥረው የኢትዮጵያ መንግስት እጁ እንዳለበት የሚያስጠረጥረን የተለያዩ ነገሮች አግኝተናል። ከነኝ ውስጥ ለምሳሌ ሰሞኑ ኢትዮጵያ ውስጥ ባለ የኢንተርኔት ሆስት ኤግዛክት ያለበትንም እናውቃለን። ጌት ህንጻ ቦሌ መንገድ ላይ ከዛ በተንቀሳቀሰ አንዳርጋቸውን አስመልክቶ የተለያዩ ስፓይዌሮች በተለይ ከዚህ በፊትም ሲያደርጉ የነበረው የሀኪንግ ቲም ዴቨሎፕ ያደርገውን ስፓይዌር ለመላክ ሞክረው ደርሰንበታል፣ አግኝተነዋል። ይሄ ትልቅ ስም ያለ ፕሮባብሊ፣ የኢትዮጵያ መንግስት ደህንነት መስሪያ ቤት ነው ብለን ነው ምንጠረጥረው። ግን ኤግዛክትሊ ከየት ከምን ቦታ ይሄ ነገር እንደተላከ እናውቃለን። ይሄ ነገር የሆነው በዚህ ሰሞን አንዳርጋቸው ከተያዘ ወዲህ ነው። ስለዚህ በተወሰነ ደረጃ ምናልባት የኢትዮጵያ መንግስት ደህንነት ኃይሎች በአንድ መልኩ ወይም በሌላ የገቡበት ነገር ነው ብለን እንድንጠረጥር ካረጉን ነገሮች አንዱ ይሄ ነው። ሌሎችም አሉን ግን እዚህ ውስጥ በዝርዝር አገባበት። ወደ እናንተ ነው የላከው ወይስ ወደ አቶ አንዳርጋቸው አድራሻዎች ነው የላከው? ኖ ኖ፣ ወደ እኛ። እሱ ጋር ግንኙነት አላቸው ብሎ ወዳሰቧቸው የተለያዩ ኢሜሎች ነው የላኩት። በዚህ አጋጣሚ ሌሎችም ኢትዮጵያውያን እንዲጠረቀቁ ነው የምንነግራቸው እንዲህ አይነት ስፓይዌሮች በመላክ በሁለት በሶስት ቦታ በፍርድ ቤት የተያዙ ጉዳዮች አሉ። ወረጂ እነሱ የኢትዮጵያ መንግስት ይሄን በማድረግ ተደርሶበት በእንግሊዝም ሀገር በአሜሪካንም ሀገር የፍርድ ሂደት የጀመረ ጉዳይ ነው። ይህንን ነገር አሁን በዚህ ሰሞን እንደገና ቀጥለውበታል። ልካ አንዳርጋቸው ከተያያዘ በኋላ በሁለት በሶስተኛው ቀን የመጨረሻው የመጣው ትላንትና ነበር። ዶክተር ብርሃኑ ሁሉ ነገሮች ናቸው ብንጠረጥረ ያደረጉን እንደ ነገሩኝ ይሄ ተላልፎ የመሰጠቱን ጉዳይ ፍንጭ የሰጧችሁ አሰራሮች እንዳሉ ነው። እና ምን ያህል ጠንካራ ነው ይሄ ስጋታችሁ? እንግዲህ እርስዎ በዚህ በዲፕሎማሲያዊ ጥረቱም በሌሎች ጥረቱም ውስጥ ቆይተዋል። በእውነቱ መቼም ህግ ያለበት ሀገር ከሆነ የመን እንዲህ አይነት ነገር በምንም አይነት መንገድ ይደረጋል ብለን ግን እንደምታውቀው የወያኔ አይነት ወንበዴ መንግስት ባለበት ወያኔ ብቻ አይደለም ወንበዴ፣ ሌሎችም እዛው አካባቢ ያሉ ወንበዴ መንግስቶች ሊኖሩ ይችላሉ፣ እንዲህ አይነት ነገር ላይ የሚተባበሩ። ይህንን በእርግጠኛነት እንዲህ ነው እንደዛ ነው ለማለት የማንችለው፣ ለዚህ ነው ህግ፣ በዛ አካባቢ የህግ የበላይነት የሚባል ነገር በሌለበት ሁኔታ መንግስቶች ምን ሊያደርጉ ይችላሉ ብለህ ለመገመት አይቻልም። እኛ የምናውቀው ወያኔን ስለምናውቀው፣ ከምንም ነገር ወደኋላ እንደማይመለሱ ስለምናውቅ ነው የሚተባበሯቸው ሌሎች መንግስቶች አሉ የሚለው ነው አሁን ጥያቄው። አንዳንድ ምልክቶች ከዚህ በፊት አይተናል። ባለፈው አንድ ወር ምናምን ጊዜ ውስጥ የኖርዌይ ፓስፖርት የያዘ ኢትዮጵያዊ ከጁባ ደቡብ ሱዳን የኢትዮጵያ መንግስት ወስዶ እንትን እንዳደረገው እናውቃለን። ይሄ የተዘገበ ነገር ነው። ሶ እንደነኛ አይነት ነገሮች እየተለመዱ እየመጡ ነው። እና ይሄን ደግሞ የሚያደርገው የኢትዮጵያ መንግስት ከሆነ የሚሰጠው የተወሰነ ምልክትም አለ። ትክሉ ምን አይነት ደረጃ ላይ እየደረሰ እንደሆነ እዛ ውስጥ አንገባም እስክናረጋግጥ ድረስ ለአሁኑ ይህንን ነገር እንዲህ አይነት በዓለም አቀፍ ደረጃ የታወቀን ህገወጥ ስራ የየመን መንግስት አያደርግም ብለን እናስባለን። በዛ አሰምሽን ነው የምንንቀሳቀሰው። በዛ አሰምሽን ነው የየመን መንግስት ላይ ጫና ለማሳረፍ እየሞከር ያለን ነው። በህዝብ ደረጃ የሚደረግ ጫና ለማሳረፍ እየሞከር ያለ። አቶ አንዳርጋቸው ሰንአ ላይ ተይዟል ከተባለ እንግዲህ አንድ ሳምንት ሆነው፣ ዛሬ ለፍርድ ቀርበዋል። ፍርድ ቤት ወይም እንደዚህ አይነት አካል ፊት ምን ወንጀል ሰራ ተብሎ ነው የሚቀርበው? ሰው ሲያዝ ሰው ሲያዝ መቼም በብዙ አገሮች ልምድ እንደተያዘ ፍርድ ቤት የሚቀርብባቸው አሰራሮች አሉ። ምናልባት የማን ባለስልጣናት አቅርበዋቸው እንደሆነ በሚል ምንም እንደዛ አይነት ነገር የለም። ችግሩ እኮ እሱ ነው። ምን እንደሆነ በምን ምክንያት እንደሆነ፣ ምን አደረገ ብለው እንደሆነም እንትን የሚያቀርቡት ነገር የለም። ለዚህ ነው እነኛን ነገሮች አንድና ሁለትን ለመደመር የሞከርኩት። ታገኘናቸው አንዳንድ ምልክቶች ከየመን መንግስትም ባሻገር የሆነ ነገር ሊሆን ይችላል የሚለው ጥርጣሬ ውስጥ ተከተል እሱን በደንብ እንትን እስከምንል ድረስ በአሁኑ ጊዜ ምንም እንደዛ አይነት የሚታወቅ ነገር የለም። አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ ናቸው እና በዚህ ጊዜ ውስጥ ያጎደለው ነገር በፓርቲው ላይ በድርጅታችሁ ላይ አለ? የእሳቸው አለመኖር። ሰለሞን፣ ይሄ ትግል ምን አይነት ትግል እንደሆነ አውቀን የገባንበት ነው። ይሄ ትግል በማንም በማንም ግለሰብ ላይ የተመሰረተ አይደለም። ሁላችንም ለዚህ ትግል አስፈላጊዎች ነን። ሁላችንም በጋራ እንደ ድርጅት የሚንቀሳቀስ ነው። ግንቦት ሰባት በግለሰቦች ላይ የተመሰረተ አይደለም። ሶ ይሄ ትግል የበለጠ ያመራል፣ የበለጠ ይከራል፣ የበለጠ እል ውስጥ የሚቀጥ እንደሆን ነው እንጂ በምንም አይነት ይህን ትግል ወደኋላ ያደርገዋል ብለው ከገምጡ በጣም በጣም ተሳስተዋል። ምንድን ነው የምትጠይቁት አሁን? ማንን ማንንም አካል የየመን መንግስትን ጨምሮ የመን መንግስት ማንንም ምንም ህጋዊ መሰረት ስለሌለ ልቀቅ ነው ከዛ ውጪ ምን የመንግስት ሊጠየቀው ምንም ነገር የለ ህገወጥ ስራ ነው እያደረጋችሁ ያላችሁት ነገር ልቀቁ ነው ይሄን ካላደረጉና በዚሁ የሚቀጥሉ ከሆነ ወይም አሳልፎ የሚሰጡ ከሆነ ከዛ በኋላ ያለውን ቀጥላ የምናደርጋቸው ነገሮች ናቸው የኢትዮጵያን ህዝብ በተለይ በውጭ ሀገር የሚገኙ ኢትዮጵያውያንን ከነገ ጀምሮ ፎርማል የሆነ ካምፔን እንጀምራለን በየመን ኤምባሲዎች ላይ ሁሉም ቦታ አምሳ ዘጠኝ ኤምባሲዎች የየመን ኤምባሲዎች አሉ በዓለም ላይ። እነኝን አምሳ ዘጠኝ ኤምባሲዎች በየሀገሩ ያሉ ኢትዮጵያውያን በሁሉም መልክ በነኝ ኤምባሲዎች ላይ ጫና እንዲያደርጉ እና የመን እየሰራ ያለው ነገር ህገ ወጥ እና ዓለም አቀፍ ህግን በፍጹም የሚጻረር ነገር መሆኑን ማሳየት እና እንደዚህ አይነት ህዝባዊ ጫና ማድረግ ነው። አሁን ስራችን ኢትዮጵያውያን በያሉበት የምንጠይቀው በነኚህ እንቅስቃሴዎች እያካባቢው በየከተማው እንዲንቀሳቀሱ ይሄ ነው። አሁን የመጀመሪያው ስራችን ይሄ ደረጃ በደረጃ ደቨሎፕ እያደረገ የሚሄድ እንቅስቃሴ ነው። ለአሁኑ ግን ከዚህ በላይ መናገር አልፈልግም። በዚሁ መግለጫችሁ ላይ ዶክተር ብርሃኑ በየመን መንግስት አልሰማ ባይነት አቶ አንዳርጋቸው ጽጌ ለፋሽስቱ የወያኔ አገዛዝ ተላልፎ ቢሰጥ በአካሉና በህይወቱ ለሚደርሰው ሁሉ የወያኔ ፋሽስቶችን ዋጋ የሚያስከፍል መሆኑን ከአሁኑ እናስጠነቅቃለን ይላል እና እነዛ ዋጋዎች ምን ሊሆኑ ይችላሉ የሚል ሀሳብ አለት የግንቦት ሰባት መሪ። በእዛ ቦታ ላይ ስንደርስ እንነጋገረዋለን። እሱ መጀመሪያ አሁን ራይት ናው የግንቦት ሰባት እንደ ድርጅት እንቅስቃሴ የሚያተኩረው የየመን መንግስት እንዲህ አይነት ነገር እንዳያደርግ ማድረግ ነው። ከዚህ አልፎ ግን ለኢትዮጵያ መንግስት ከሰጠ የኢትዮጵያ መንግስት ትግሉን ወር በኢትዮጵያ ውስጥ ዴሞክራሲ እንዳይመጣ የሚያደርገውን አፈና ከኢትዮጵያም ውስጥ ከኢትዮጵያም አልፎ በሌሎች ሀገሮች እንቅስቃሴ አደርጋለሁ ካለና የትግሉን ሜዳ ካሰፋው ከዛ በኋላ የሚሆነውን ነገር እንግዲህ ሁላችንም እናያለን። ዶክተር ብርሃኑ አንድ አዲስ አበባ ውስጥ ከሚገኝ በግል ስም የተመዘገበ ጠቋም ለስለላ ጉዳይ የታለሙ ማልዌሮች እንደሚደርሷቸው ድርጅቱን አዲስ አበባ ላይ አለ ያሉትን በስም ጠርተው ተናግረዋል። ስለ ሁኔታው ተጨማሪ ማብራሪያዎችን ለመጠየቅ ወደ ሰነአ የመንና ወደ አዲስ አበባም ደውዬ ነበር። ለጊዜው የየመን ስልኮች ባይነሱም ዋሽንግተን ዲሲ ከሚገኘው የየመን ኤምባሲ ጋር ተገናኝቼ ነበር። ያገኘኋቸው ባለስልጣን ለጊዜው ከሀገራቸው መንግስት የተሰጣቸው ማብራሪያ እንደሌለ ገልጠውልኛል። ወደ ኢትዮ ም ደውዬ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ማነጋግሬ ያለው እርሳቸውም ለጊዜው በእጃቸው ያለ ዝርዝር መረጃ እንደሌለ አሳውቀውኛል። ሁኔታውን በመጪ ቀናትም እየተከታተልን እናቀርብላችኋለን። አድማቾች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን የሙዚቃ ዓለም ታሪክ ነው። ሰዓቱ በወጣትነት ዕድሜው መንፈሳዊ መዝሙሮችን በማዜም የቤተሰቡን የሙዚቃ ባንድ የተቀላቀለው የሙዚቃ ሰው ብዙም ሳይቆይ ቫለንቲኖስ የተባለውን የራሱን የሙዚቃ ቡድን በማቋቋም ዘመናዊ የፖፕ ስልቶችን መጫወት ጀመረ። ገና በማለዳው የሙዚቃ ቡድኑን ለእውቅና ያበቃው ስልቱ ስ ኦል ኦቨር ናው የሙዚቃ ሲዲው በወጣ አንድ ወር ጊዜ ውስጥ በምርጥ ዜማዎች የሙዚቃ ሰንጠረዥ ቀዳሚውን ስፍራ ተቆናጠጠ። ባለፈው ዓርብ ከዚህ ዓለም በሞት የተለየው የሶል ሙዚቃ አቀንቃኝና የሙዚቃ ደራሲ ባቢ ሞማክ ሮሊንግ ስቶንስ የሙዚቃ ባንድ አባላት በራሳቸው መንገድ ከቀረጹት በጊዜው ፈጣን ተወዳጅነት ካተረፈ ቀዳሚ ስራው ኢትስ ኦል ኦቨር ናው የተሰማ ነው። ያ ገና በጠዋቱ የተገኘ ተወዳጅነት ረዥም ዘመናት በዘለቀው የባቢ ወማክ የሙዚቃ ህይወት የመጀመሪያ አስር ዓመታት ሁነኛ መለያ አስቀመጠለት። ራሱ ድርሶ ካቀነቀናቸው በርካታ ዜማዎቹ በተጨማሪም ለሌሎች ድምፃውያን ደረሳቸው። አብሮ የተጫወታቸውና በአልበም የተቀረጹትን ጨምሮ የሙዚቃ ስራዎቹ በርካቶች ናቸው። እንደ ሳም ኩክ፣ አሬታ ፍራንክሊን ና ሬ ቻርልስን የመሳሰሉ ስመገናና ድምፃውያን በጊታር አጅቦ ተጫውጠዋል። ከፍተኛ ተወዳጅነት ካተረፉ ሌሎች ወይም ለሌሎች የደረሳቸው ዘፈኖች ውስጥ ዊልሰን ፒኬት የተጫወተው አይ አም ላቭ አንዱ ነው። ሰንዲኬት እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ ይበልጡን በተናጠል ለብቻ ወደሚሰራቸው የሙዚቃ ስራዎቹ ያዘነበለው ባቢ እንደ አውሮፓውያን የዘመን አቆጣጠር በ1974 ከ10 ዓመታት በፊት ከቀደመው የሙዚቃ ባንዱ ቫለንቲኖ ጋር የደረሰና የተጫወተውን ሎኪንግ ፎር ላቭ መልሶ ተጫወተ። ይሁን እንጂ የአሁኑ ታዲያ ከቀድሞ የላቀ ተቀባይነት በማግኘት በቢልቦርድ የሙዚቃ ሰንጠረዥ ከ10 ምርጥ ዘፈኖች አንዱ ለመሆን በቃለት ላይ በአልኮልን መጠጥና ሱስ አስያዥ አደገኛ እጾች አዘውታሪነቱ ያስከተሉት ጣጣያ ሕይወቱ ምስቅልቅሎ የወጣበት ባቢ እስከ ወዲያኛው ወድቆም አልቀረም። እንደ አውሮፓውያን የዘመን አቆጣጠር በ1982 የተጫወታት ነጠላ ዜማ ኢፍ ዩ ቲንክ ዩ አር ሮሊ ናው ልዩ ተወዳጅነት በማትረፏ ዳግም እንዲያንሰራራ ረዳችው። እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ምህረት በሮክ ኤንድ ሮል በዕድሜ ልክ ሥራዎቹ ለሆል ኦፍ ፌም እውቅና በቃ። Fire, doing whatever I had to do to survive. I'm not saying what I did was alright. Trying to break out of the ghetto was a day to day fight. Being down so long, getting up didn't cross mind. I knew there was a better way of life, and I was just trying to find. You don't know what you do till you put under pressure. ባለፈው አርብ በተወለደ በ70 ዓመቱ ከዚህ ዓለም በሞት የተለየውን የሮኬን ሮል አቀንቃኝ ባቢ ወማክን ነበር ሕይወትና ስራዎች የሰማ ነው። አድማጮች አሁን ስርጭታችንን ወደ ማገባደዱ ተቃርበናል። oh የሃያኛው የዓለም ዋንጫ ውድድር የእስካሁን ጉዞና ግምገማ ቅኝት ከምሽቱ ሶስት ሰዓት ላይ ፕሮግራማችን ይቀርባል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው የልዩ ግማሽ ሰዓት ዝግጅታችን ታዲያ የዛሬው በዚህ ላይ ያበቃል። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽት ሶስት ሰዓት በአጭር ሞገድ 22 እና በ25 ሜትር ባንዶች በሚተላለፈው መደበኛ ፕሮግራም መልስን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃቸዋሉ አከበደ ፕሮግራሙን ከምራልን ኃይሉ ታምራትና ከስርጭት መሐንዲሱ በአስከው ባለሪ ጋር በመሆን በዚሁ ይሰናበታለሁ። መልካም ምሽት።